መዝሙር መቶ አርባ ሁለት እግዚኦ ስም አኒ ጸሎትየ ወአጽምአኒ ስእለትየ በጽድቅከ ወስም አኒ በረትከ ወይ ትባ ውስተ ቅስት ምስለ ገብርከ እስመ እይ ጸድቅ ኩሉ ህያው በቅድሜከ እስመ ሮዳ ጸላኢ ለነፍስየ ወአህሳራ ውስተ ምድር ለህይወትየ ወአንበሮኒ ውስተ ጽልመት ከመምወተትካት ወቀብጸተኒ ነፍስየ በላአይልየ ወደንገጸኒ ልብየ በወስጥየ ተዘከርኩ ሞኢይለትካት ወአንበብኩ በኩሉ ግብርከ ወአነብብ ግብረ ደዊከ ወአንሳይኩ እደዊየ ሃቤከ ነፍስየኒ ከመ ምድረ በዱ ጸማተከ ፈጦነ ሰምዐኒ እግዚኦ ሃለፈት ነፍስየ ወኢትሚጥ ገጸከ እምኔየ ወኢይኩን ከመለይ ወርዱ ውስተ አዘቅት ዘይሰማ ግበር ሊተ ምህረተከ በጽባህ እስመ ኪያከ ተወከልኩ እግዚኦ ምርሃኒ እግዚኦ ፍኖተ እንተ ባቲ አሃውር እስመ ሀቤከ አንቃዕዶኩ ነፍስየ አደነኒ እግዚኦ እምጸርየ እስመ ሀቤከ ተማህጸንኩ ምህረኒ ለገቢረ ፈቃድከ ወመንፈስከ ቅዱስ ይምርሃኒ በምድረ ጽድቅ በእንተስምከ እግዚኦ أهيواني بصدقك وأوصع من دابيها لنفسي وبسمراتك صروم لصارية وتعطف أم لكل أم اللي اسمه أنا جبرك